የአሜሪካ ድምፅ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ዓርብ ሰኔ 9 2015 ዓ ም ዝግጅታችን ጀመረ።

የኢትዮጵያ ሰብአዊ መብቶች ኮሚሽን የሽብር ወንጀል ተከሳሾችን የሰብአዊ መብቶች ጥሰት አቤቱታ መርምሮ እንዲያቀርብ ፍርድ ቤት አዘዘ።

የሰብአዊ መብት ጥሰትን በተመለከተ በተለይ በነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል ደርሶታል፣ ሆኖም ግን ውጤቱ አልመጣልንም የሚል ነበር። በነ ዶክተር መሰረት የቀረበው በሰብአዊ መብት ኮሚሽን በኩል የቀረበው ምንድነው? ተከሳሾች ፖሊስ ባለበት ሳይሆን ብቻቸው እንደሚያነጋግራቸው ይህም አይሆን ከሆነ ግን መጥተው የፍርድ ቤቱን ትእዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትእዛዝ ሰጥቶ

ከተከሳሽ ጠበቆች መካከል አንዱ የሆኑ ጠበቃና የሕግ አማካሪ ሰለሞን ገዛህኝን ነው ቀደም ብለን የሰማናቸው። በሌሎች ዘገባዎች ደግሞ በእሙር ወረዳ አምስቱ አርሶ አደሮች በታጣቂዎች መገደላቸውን የአካባቢ ነዋሪዎች ገልጸዋል።

ሶማሊያውያን ስደተኞችን ለመርዳት ገንዘብ እንዳጠረው ዓለም አቀፉ የስደተኞች ተቋምም ገለጸ፣ የሚሉና ሌሎች ዘገባዎችም በምሽቱ ቅንብራችን ውስጥ ተካትተዋል። እንደምን አመሻችኋል? አድማጮቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው መሰናዷችን የዓለም ዜና ነው። አሉላ ከበደ ያቀርብልናል።

ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ በሚሊሻዎች የሚፈጸም ወንጀል እንደ ቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ ግሪክ ከሰጠመችው ጀልባ ጋር በተያያዘ ዘጠኝ ሰዎችን በቁጥጥር ስር አዋለች የሚሉትና ሌሎች በርከት ያሉ ዓለም አቀፍ ዜናዎችን ይዘናል በሚሊሻዎች የሚፈጸመው ወንጀል እንደ ቀጠለ ነው ሲሉ የሱዳኑ አምባሳደር ተናገሩ በተፈጥሮ

ደራሽ ልዩ ኃይሉ የሚደገፉ ታጣቂዎች ወንጀል መፈጸማቸውን ቀጥለዋል ሲሉ በተባበሩት መንግሥታት ድርጅት የሱዳን ቋሚ መልእክተኛ ናቸው ያስጠነቀቁት። የአሶሼትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች። በመንግስታቱ ድርጅት የሱዳን ቋሚ መልእክተኛ አልሃሪዝ ኢድሬስ አልሃሪዝ

ትናንት ሐሙስ ለጸጥታው ምክር ቤት ባደረጉት ንግግር መንግስት ሊገለብጡ የተነሱ ኢ መደበኛ ታጣቂዎች ወንጀል መፈጸማቸውን ገፍተውበታል። ይህ ደግሞ በመንግስታቱ ድርጅት ሪፖርቶች ውስጥ መካተት አለበት ሲሉ አሳስበዋል። ጀራም ሚ ደ ሚሊሻዎቹ መንግስት ለመገልበጥ መሞከራቸውን የቀጠሉት ከሌሎች አካላት ጋር በመመሳጠር ነው። እሱም በቅርብ የሚጋለጥ ጉዳይ ነው።

ይህን በመንግስታቱ ድርጅት ሪፖርት ውስጥ መጥቀስ አለብን። ምክንያቱም በጦር ወንጀልና በሰብዕና ላይ በሚፈጸም ወንጀል ደረጃ እየተፈጸመ

ገለልተኛ አቋም መያዝ እንዲቀጥሉ ማበረታታት ይሆናል። የምዕራብ ዳርፉር ክፍለ ግዛት አገረ ገዢ ሐሚስ አብደላ አባካርን በፈጥኖ ደራሽ ልዩ ኃይሎች የሚደገፉ ታጣቂዎች አስረው እንደገደሏቸውና ሰውነታቸውን እንደቆራረጡት የሱዳኑ ቋሚ መልእክተኛ ለምክር ቤቱ አስታውቀዋል። ሐሚስ የጁባውን የሰላም ስምምነት ከፈረሙት መካከል አንዱ እንደነበሩ

የገለጹት አምባሳደሩ እንደ ሌሎቹ የውሉ ተፈራራሚዎች ሁሉ ከወገንተኝነት የራቀ አቋም የሚያቀነቅኑ እንደነበሩ ተናግረውላቸዋል።

የሱዳኑ አምባሳደር አክለውም የጸጥታ ምክር ቤቱ ያሳለፈው ውሳኔ ቁጥር 1591 በጦር ኃይሎቹ ላይ የመሳሪያ ማዕቀብ የጣለ በመሆኑ የዳርፉርን አስተዳደር ሉዓላዊነትና ሲቪሎችን ከጥቃት የመጠበቅ አቅም እየጎዳ ነው ሲሉ ምክር ቤቱን አሳስበዋል። የጦር መሳሪያ ማዕቀቡን ታጣቂ ቡድኖች እየተጠቀሙበት ነው ያሉት አምባሳደሩ፣ መንግስት ጸጥታ ለማስከበር የሚያደርገውን ጥረት ግን እያዳከመ ነው ብለዋል።

ግሪክ ከሰጠመችው ጀልባ ጋር በተያያዘ ዘጠኝ ሰዎችን በቁጥጥር ስር አዋለች። በግሪክ ከትላንት በስቲያ ረቡዕ በደቡባዊ አገሪቱ ክፍል ከሚገኝ ባህር ከሰጠመችውና ሰባ ስምንት ተሳፋሪዎች ከሞቱባት ጀልባ ጉዳይ ጋር በተያያዘ ዘጠኝ ሰዎች በቁጥጥር ስር መዋላቸው ተገልጧል።

750 ሰዎች ተጠና ተጨናንቀው ሳይሳፈሩባት እንዳልቀሩ ከተገመተችውና በማዕበል ተመታ ከተገለበጠችው የአሳ ማስገሪያ ጀልባ

እስካሁን 104 ሰዎች በሕይወት እንደታደጉ ዓለም አቀፉ የፍልሰት ጉዳይ ድርጅት አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በሕገ ወጥ መንገድ ሰዎችን በማዘዋወርና በወንጀል ሥራ ተሳትፏቸዋል በሚል መሆኑም ተመልክቷል። አሶሽየትድ ፕሬስ እንደዘገበው በሕይወት ከተረፉት ውስጥ 27ቱ ወደ ሆስፒታል ተወስደው በመረዳት ላይ ይገኛሉ።

በሌላ ዜና ከአደጋው ከተረፉት አንዳንዶቹ በደረሰባቸው ከፍተኛ የአእምሮ መናወጥ የተነሳ አሁንም ራሳቸውን ከጀልባው ላይ እንዳሉ እንደሚቆጥሩና የሚሞቱ መስሎ እንደሚሰማቸውም ሮይተርስ የዜና ወኪል አመልክቷል። የህገወጥ ሰዎች ዝውውር ዓመታዊ ሪፖርት ይፋ ተደረገ።

በዓለም ዙሪያ ባለፈው ዓመት የታየውን ህገ ወጥ የሰዎች ዝውውር አስመልክቶ የዩናይት ስቴትስ መንግሥት ዓመታዊ ሪፖርቱን አውጥቷል። የአሜሪካ ድምፁ ስቲቭ ሄርማን የላከውን የዚህን አጭር ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ዓመታዊው የውጭ ጉዳይ ሚኒስቴሩ ህገ ወጥ የሰዎች ዝውውር ሪፖርት 24 አገራትን በአደገኛና አሳሳቢ ብሎ በሚጠራው ምድብ ሶስት ውስጥ ከትቷቸዋል። ከእነዚህም ውስጥ አፍጋኒስታን፣ በርማ፣ ካምቦዲያ

ቻይና፣ ኤርትራ፣ ሰሜን ኮሪያ፣ ሩሲያ፣ ደቡብ ሱዳንና ቬንዙዌላ ይገኙበታል። በምድብ ሶስት ውስጥ የሚገኙት እነዚህ አገራት የሚጠብቅባቸውን ዝቅተኛ መመዘኛ ያላሟሉና መመዘኛውን ለማሟሏትም በቂ ጥረት ሲያደርጉ ያልታዩ ናቸው ብሏል ሪፖርቱ። በመሆኑም ማዕቀብ ሊጣልባቸው ይችላል። ሪፖርቱ በተጨማሪም ሊቢያ፣ ሶማሊያና የመንን በልዩ ምድብ አይቷቸዋል። በአገራቱ እየተካሄደ ያለው የእርስ በርስ ጦርነት መረጃን ለመሰብሰብ አስቸጋሪ ሁኔታን ፈጥሯል።

የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ ዓመቱ ሪፖርት በርካታ አሳሳቢ አዝማሚያዎችን እንደያዛ አውስተዋል። የታዳጊና አንበቀቅላ ወንድ ልጆች ህገወጥ ዝውውር መጨመሩ፣ የግዳይ ሥራ መስፋፋት እንዲሁም በበይነ መረብ አማካኝነት የሚፈጸመው በህገወጥ መንገድ ሠራተኞችን ወደ ሌላ አገር ማሸጋገር ይገኙበታል። የኮረና ወረርሽኙ ሁኔታውን እጅግ አባብሶታል።

ከፍተኛ የሆነ የሥራ አጦች ቁጥር መኖር ለሕገ ወጥ አዘዋዋሪዎቹ ምቹ ሁኔታን ይፈጥራል። ሰለባዎቹን በሐሰተኛ የሥራ ማስታወቂያ በማማለል ከወሰዷቸው በኋላ ዓለም አቀፍ ወንጀሎችን እንዲፈጽሙ ያደርጓቸዋል። ብሊንከን በተጨማሪም በዚህ ዓመት ስለ ታዩ መሻሻሎች ተናግረዋል። በመላው ዓለም በደርዘን የሚቆጠሩ አገራት ሕገ ወጥ የሰዎች ዝውውርን ለመግታት፣ ሰለባዎቹን ለመንከባከብ እንዲሁም ወንጀል ፈጻሚዎቹን ለፍርድ ለማቅረብ ጥረት አድርገዋል ብለዋል።

ዩክሬን የሚገኙት የአፍሪቃ መሪዎች እልቂት ተፈጽሞበታል የተባለ ስፍራ ጎበኙ። ለሰላም ተልዕኮ ወደ ዩክሬን ያቀናው የአፍሪቃ ፕሬዚዳንቶችና ከፍተኛ ባለሥልጣናት የልዑካን ቡድን የሩሲያ ወታደሮች በሰላማዊ ሰዎች ላይ ከፍተኛ እልቂት ፈጽመውበታል የተባለውን የቡቻን ከተማ ጎብኝቷል።

የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳን የሴኔጋሉን ፕሬዝዳንት ማኪ ሳሊን ጨምሮ የልዑካን ቡድኑ በከተማይቱ ከሚገኘው የቅዱስ እንድሪያስ ኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ በተካሄደ ሥነ ሥርዓት ላይ ነው የሩሲያ ወታደሮች ባለፈው ዓመት በመጋቢት ወር በዩክሬን ኃይሎች ከአካባቢው ተጠራርገው እንዲወጡ ከተደረገ ቀናት በኋላ መንገድ ላይ ወዳድቀው የተገኙ አስከሬኖችን የሚያሳይ የፎቶግራፍ አውደ ርዕይ ተመልክተዋል።

በኪየቭ ሰሜናዊ ምዕራብ ዳርቻ ከምትገኘውና ስሟ 16 ወራት በዘለቀው የፕሬዚዳንት ፑቲን ፑቲን የአፍሪካ የዩክሬን ወረራ ፈጽመቸዋል በሚል የሚወነጀሉባቸው እጅግ ከፍተኛ የጭካኔ አድራጎቶች ማሳያ ተደርጋ በመታየት ላይ ባለችው ከተማ በመቶዎች የሚቆጠሩ ንጹሐን ዜጎች ባሉበት ስፍራ ከተከበቡ በኋላ ባነጣጥሮ ተኳሽ ጥይት ተደብድበው ተገድለዋል።

ይህ በእንዲህ እንዳለ ራማፎሳ መሪዎቹ ከቤተ ክርስቲያኒቱ ቅጥር ግቢ ውጭ ካለ ስፍራ የመታሰቢያ ሻማ ካስቀመጡ በኋላ ባሰሙት ንግግር የማንም ሰው ሞት ሁላችንንም ያሳንሰናል ሲሉ ለዩክሬኑ ጠቅላይ አቃቤ ሕግ አንድሬ ኮስቲን ገልጠዋል። የዛምቢያው ፕሬዚዳንት ሀካይንዴ ሂችሌማ በበኩላቸው ህይወት ሁለንተናዊ ነው። እናም የዩክሬናውያን ህይወት፣ የሩሲያውያን ህይወት

የሁሉንም ህይወት መከላከል መጠበቅ አለብን፣ ብለዋል። የትኛውን ቦታ የሚፈጠር አለመረጋጋት ሁሉም ቦታ ከተፈጠረ አለመረጋጋት ይቆጠራልም ብለዋል። ሰብአዊነት አንድ ነው። ስለዚህ ልማትን ለማራመድ ሁላችንም በሰላም ጸጥታና መረጋጋት ላይ ትኩረት ልናደርግ ይገባል ብለዋል። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

አሉላ ከበደን፣ ለዓለም ዜናዎቹ አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 9 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በጣም ይከብዳል ፈተናው በእውነት

እነዚህ ቦታ ላይ እኔ ዘመድ ለራሱ የለኝም ነበረ። ብቻ ይን የወለኩት እርዳታ ወደኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ይዘህ ከባድ ነው። በከፋ ሁኔታ ውስጥ ነው የምንገኘው። በአማራና በትግራይ ክልሎች የሚገኙ ተፈናቃዮችን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል።

የምሽቱን ስርጭት በምስልና ድምፅ ቅንብር የሚያጅቡልን ሲሳይ አሸናፊና ግርማ ደገፋ ናቸው። የዌብና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውናለች። ዝግጅቶቻችን ከራዲዮ በቴሌቪዥን ስርጭታችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ዘገባችን እናቀናለን።

በሽብር ወንጀል የተከሰሱ ግለሰቦች ያቀረቡትን የሰብአዊ መብቶች ጥሰት አቤቱታ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን በ15 ቀናት ውስጥ የምርመራ ውጤት እንዲያቀርብ ፍርድ ቤት ትእዛዝ ሰጥቷል። በአማራ ክልል ከፍተኛ የመንግሥትና ባለሥልጣናት በመግደል የክልሉን ብሎም የፌዴራሉን ሥልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ተጠርጥረው በስር ላይ የሚገኙ ተከሳሾች በዛሬ ዕለት ችሎት ላይ ቀርበዋል።

ተከሳሾቹ በዛሬው ውሎ ለችሎቱ ባሰሙት አቤቱታ የተፈጸመብንን የሰብአዊ መብት ጥሰት ለማስረዳት ቃላችንን በምንሰጥበት ወቅት ፖሊስ ከኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ጋር ተገኝተዋል በሚል ሁኔታው ጫና እንደተፈጠረባቸው ገልጸዋል። አቤቱታውን ካሰሙት ተከሳሾች አንዱ ዶክተር መሰረት ቀለም ወርቅ ዕድሜያቸው 67 ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድቤያለሁ ተገርፍ ያለው ካሉ በኋላ

ይህንን አስመልክቶ ለኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። ድርጊቱ ትክክል እንዳልነበረ የተችት የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ይቅርታ ጠይቀዋል። ችሎቱ ሌሎች የመብት ጉዳዮችን አዳምጦ ትእዛዝ ሰጥቷል። ኬኔዲ አባተ ዝርዝሩን ይነግረናል።

በነ ዶክተር ወንደሰን አሰፋ መዝገብ ሰኔ 1 ቀን 2015 ዓ ም በአቃቤ ህግ የሽብር ወንጀል ክስ ከተመሰረተባቸው ከተመሠረተባቸው 51 ግለሰቦች መካከል በእስር ላይ የሚገኙት 24ቱ ክስ ከተመሰረተባቸው በኋላ ዛሬ አርብ ሰኔ 9 ቀን 2015 ዓ ም ለሦስተኛ ጊዜ ችሎት ቀርበው ክርክር ተደርጓል። ባለፈው ሰኞ ሰኔ 5 ቀን 2015 ዓ.ም በነበረው ችሎት ላይ በአቃቤ ህግ የቀረበው ክስ በፍርድ ቤቱ ሬጅስትራር ማህተም ተረጋግጦ እንዲቀርብ እንዲሁም ክሱን ያ

ያዘጋጀው አቃቢ ህግ ስምና ፊርማ እንዲያርፍበት በቀረቡ ክርክሮች ላይ ብይን ለመስጠት ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ለዛሬ ቀጠሮ የሰጠው በቀረበው ክስና መቃወሚያ ላይ የተደረገውን ክርክር ከተከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኝ አብራርተዋል። አቃቤ ያዘጋጀው ክስ ተቃውሞ አቅርበን ነበረ። በክሱ ላይ ምክንያቱም አልተረጋገጠም በሪስትራል በኩል የሚል ነበረ። ሁለተኛ

ጊዜ ቀጠሮ ላይ ግን ሲመጣ አሁንም አላረጋገጡ ፍርድ ቤቱ ምንድ ያለው ሪስትረል በአካል እስኪ ናገሩ፣ ያስረዱ ባለው መሰረት የሪስትረል ተወካዮች ቀርቦ አስረድተዋል። እኛ ማህተም የምናደርገው አውተንቲኬት የምናደርገው ተከሳሾች በውጭ ሆነው ቀርበው ክሳቸው እንዲሰሙ ለሚደረጉ ነው እንጂ በማረሚያ ቤት ያሉ ወይም በእስር ቤት ያሉ ተከሳሾች ለሚቀርቡ ተከሳሾች አውተንቲኬት አናደርግ የሚል ነው የተነሳው። በእኛ በኩልም የተነሳው ምንድነው ይሄ ፎርማል ነው ይሄ እስከዛሬም ድረስ

በዚህ በወንጀል ችሎት ላይ ብዙ ልምድ ብዙ ጊዜ ተሳትፈናል። ብዙ ልምዶች አለን።

እንደዚህ ያለ ነገር ሲገጥመን የመጀመሪያችን ነው። ማህተም ሳይደረግ ሲቀርብ የመጀመሪያችን ነው። ከየት እንዳመጡት ምርጭ ስላል አናቀም የሚል ነው ያነሳ ነው። ፍርድ ቤቱ የሁለታችንን መዝግቦ ብይ ለመስጠት ያው ለሚቀጥለው ሐሙስ ቀጥሮታል። ፍርድ ቤቱ በዛሬው ችሎት ከተከሳሾች የቀረቡ የሰብአዊ መብቶች ጥሰቶችን እንዲሁም ሌሎች ከመብት ጥያቄ ጋር የተገናኙ አቤቱታዎችንም አዳምጧል። ባለፈው የችሎት ውሎ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ጥሰት ጉዳዮችን መርምሮ እንዲያቀርብ ትዕዛዝ ሰጥቶ የነበረ ቢሆንም

ዛሬ ከኮሚሽኑ የቀረቡ ሶስት ባለሙያዎች የምርመራ ትዕዛዝ ደብዳቤ ለኮሚሽኑ የደረሰው ባለፈው ረቡዕ ሰኔ ሰባት ቀን እንደሆነ ገልጸው በጊዜው ማጠር ምክንያት የምርመራ ውጤቱ እንዳልደረሰላቸው አስረድተዋል። በተጨማሪም ኮሚሽኑ ተደራራቢ የምርመራ ስራዎች እንዳሉበትና የተከሳሾችን የሰብአዊ መብቶች ጥሰት በተመለከተ የሚደረገው ምርመራ ደግሞ ውስብስብ እንደሆነ ጠቅሰው ውጤቱን ለማቅረብ ተጨማሪ የ15 ቀናት ጊዜ እንዲሰጣቸው ጠይቀዋል። ተከሳሾ

ጥያቄዎችና ጠበቆቻቸው በበኩላቸው የ15 ቀን ጊዜ እንደሚበዛና ማስረጃውን ለክስ መከላከል ተግባር ስለሚፈልጉ በአጭር ጊዜ እንዲደርሳቸው ይደረግ ዘንድ ጠይቀዋል። በተጨማሪም በምርመራ ቃል በምንሰጥበት ወቅት ፖሊሶች ከኢሰመኮ ባለሙያዎች ጋር ሆነው ይከታተሉን ነበር፣ ይህም በእኛም በኮሚሽኑም ላይ ጫና የሚያሳድር በመሆኑ እርምት ይደረግበት ሲሉ ሁለት ተከሳሾች አቤቱታ አቅርበዋል። አቤቱታውን ካሰሙት አንዱ የሆኑት ዶክተር መሰረት ቀለመ ወርቅ ዕድሜያቸው

ት ገደማ እንደሆነ ጠቅሰው የልጅ ልጄ ሊሆን በሚችል ፖሊስ ተደብድብ ያለው ተገርፍ ያለው ይህን ችሎቱ እንዲያውቅልኝ እፈልጋለሁ ብለዋል። ይህን አስመልክቶ ለኢሰመኮ ባለሙያዎች ቃላቸውን በሚሰጡበት ጊዜ ፖሊስም በቦታው እንደነበረ ገልጸዋል። ለዚህ ምላሽ የሰጡት የኢሰመኮ ባለሙያዎች በበኩላቸው ፖሊስ በወቅቱ በቦታው የነበረው የቅሬታ አቅራቢው ፈቃደኝነት ተጠይቆ ፈቃደኛ በመሆናቸው ነው ብሏል። ሆኖም ተከሳሹ ቃላቸውን በሚሰጡበት ጊዜ

ፖሊስ መኖር እንዳልነበረበትና ና የኮሚሽኑ አሰራርም እንደማይፈቅድ የተናገሩት የኢሰመኮ ባለሙያዎች ለተፈጠረው ስህተት ችሎቱን ይቅርታ ጠይቀዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ኢሰመኮ ለተከሳሾች የሰብአዊ መብቶች ጥሰት ጉዳይ ቅድሚያ ሰጥቶ ምርመራውን እንዲያደርግ በማሳሰብ ውጤቱን ለሰኔ 23 ቀን ከተቻለም ከዚያ አስቀድመው እንዲያቀርብ ትዕዛዝ ሰጥቷል። የኢሰመኮ ባለሙያዎችም ኮሚሽኑ ጉዳዩን በፈጣን ምላሽ ፕሮግራሞቹ ስር አካቶ በማየት በ

የተባለው ጊዜ አሊያም ከጊዜው አስቀድሞ ውጤቱን እንደሚያደርስ አረጋግጠዋል። የሰብአዊ መብት ጥሰትን በተመለከተ በተለይ በነ ዶክተር መሰረት ላይ የተደረገው የሰብአዊ መብት ጥሰት የሰብአዊ መብት ኮሚሽን ወስዶታል ደርሶታል፣ ሆኖም ግን ውጤቱ አልመጣልንም የሚል ነበር። በነ ዶክተር መሰረት የቀረበው በሰብአዊ መብት ኮሚሽን በኩል የቀረበው ምንድን ነው? እነዚህን ተከሳሾች ፖሊስ ባለበት ሳይሆን ብቻቸው

እንደሚያነጋግራቸው ይህም ማይሆን ከሆነ ግን መተው የፍርድ ቤቱን ትዕዛዝ መጠየቅ እንደሚችሉ ፍርድ ቤቱ ጥብቅ ትዕዛዝ ሰጥቶ ለሚቀጥሉት 15 ቀናት

እናደርሳለን የሚል ነበር። በእኛ በኩል ደግሞ በአስራ አምስት ቀናት በዛ የሚል ነበረ። ቢሆንም ግን ሪዝኔብሊ ምክንያታዊ በሆነ መልኩ ፍርድ ቤቱም ተገንዝቦ በአስራ አምስት ቀን ውስጥ እናደርሳለን ከአስራ አምስት ቀን በፊት እንደውም ከደረሰልን እናስገባለን የሚል እንትን ነው። ተከሳሾች በዛሬው ችሎት ካነሷቸው ሌሎች ጉዳዮች መካከል የተፋጠነ ፍትህን መጠየቅ ይገኝበታል። ዘጠነኛ ተከሳሽ የሆነው የብዙሀን መገናኛ ባለሙያው ዳዊት በጋሻው የፖለቲካ እስረኞችንን እዚህ ያለነው ጋዜጠኞች፣ የመብት ተሟጋቾች፣ የሲቪክ ማህበራት መሪዎችና ፖለቲከኞችንን ካ

ከተባለ በኋላ በእስር እንድንቆይ የተደረግ ነውም፣ የአገሪቱን ወቅታዊ ሁኔታ እንዳንከታተል ነው፣ የአማራን ቀጣይ ጣፈንታ በሚወስኑ ጉዳዮች ላይ እንዳንሳተፍ ተፈልጎ የፍትህ ስርዓቱ እየተጓተተ ነው የሚል ቅሬታ አቅርቧል። መንግስት በዳኞች ላይ ጫና ሊያሳድር ይችላል የሚል ስጋትም ከእስረኞቹ ተነስቶ በችሎቱ የተሰየሙት ዳኞች በሰጡት ምላሽ ስራችንን በነፃነት ነው የምናከናውነው፣ ከዳኝነት ነፃነት አንጻር ምንም ስጋት ሊገባቸው አይገባም ብለዋል።

ተከሳሾቹ ለቀረበባቸው ክስ ከተያያዙ ማስረጃዎች መካከል የድምፅና ሌሎች ፋይሎችን የያዘ ፍላሽ የሚገኝበት ሲሆን ፍላሹ የተሰጣቸው ተከሳሾች ማስረጃውን ለመመልከትና ለማድመጥ ይችሉ ዘንድ ግን ወደ እስር ቤቱ ይዘው መግባት እንዳልቻሉ ገልጸዋል። ይህ ትዕዛዝ ለምን እንዳልተፈጸመ የተጠየቁት የፖሊስ ኮማንደር መመሪያቸው ምንም አይነት ኤሌክትሮኒክስ ይዞ መግባት እንደማይፈቅድ ጠቅሰው፣ የፍርድ ቤቱን ትዕዛዝ በማሳወቅ ፈቃድ ይሰጥ እንደሆነ የጠየቋቸው

ያላቸው የበላይ አካላትን ባለመፍቀዳቸው እንደሆነ አመልክተዋል። አቃቤ ሕግ በበኩሉ ተከሳሾቹ የሚገኙባቸው እስር ቤቶች በፍላሽ የተያዙ ድምፅና ሌሎች ፋይሎችን ለመመልከት በተለያየ ምክንያት አመቺ ስለማይሆኑ ወይም ምቹ ሁኔታ ስለሌለ ክሱ ተሰምቶ ውሳኔ ከተሰጠ በኋላ ትዕዛዝ እንዲሰጥ ጠይቋል። ችሎቱ የአቃቤ ሕግን ጥያቄ ውድቅ በማድረግ ተከሳሾቹ ታስረው የሚገኙባቸው የፖሊስ ተቋማት ለተከሳሾቹ በፍላሾቹ ላይ ያሉ ፋይሎችን የሚከታተሉበት

ውስጥ በቂ ጊዜ ቦታና ቁሳቁስ እንዲያመቻቹ ትዕዛዝ ሰጥቷል። በ51ዱ ተከሳሾች ላይ በ71 ገጾች የቀረበው የአቃቤ ሕግ ክስ ተከሳሾቹ መነሻችን አማራ መድረሻችን ኢትዮጵያ በሚል የፖለቲካና የሪዮት አላማቸውን ለማራመድ የሽብር ድርጊት ፈጽመዋል ሲል ወንጅሏል። በዚህም ከ217 በላይ ለሚሆኑ ሰዎች ሞት ምክንያት እንደሆኑ ያስረዳል። ከ51ዱ ተከሳሾች መካከል 27ቱ በሌሉበት የተከሰሱ ናቸው። ለአሜሪካ ድምጽ

ኬኔዲ አባተ አዲስ አበባ። በመከታተል ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የዓርብ ምሽት ዝግጅታችን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በኦሮሚያ ክልል ሆሮ ጉዱሩ ዞን አሙሩ ወረዳ የእርሻ ስራ በማከናወን ላይ የነበሩ አምስት አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። ነዋሪዎቹ ጥቃቱ የተፈጸመው የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች መሆኑን ገልጸዋል። በወረዳ ውስጥ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አገኝተን ስለ ጉዳዩ ለማጣራት ያደረግነው ሙከራ አልተሳካም።

በሌላ በኩል የአማራ ሕዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ በተጠቀሰው አካባቢ የሚገኙ የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ገልጸዋል። የዞኑ አስተዳደርና ጸጥታ ጽሕፈት ቤት ኃላፊ በእሙሩ ንጹሐን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ አላገኘንም ብለዋል። ናኩሩ መልካ ዝርዝሩን ያጋራናል።

በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አሙሮ ወረዳ የሲደን ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ግንቦት 30 ቀን 2015 ዓ ም ከጃር ደጋ ጃርቴ ወረዳ የመጡ ታጣቂዎች ንጹዋን ሰዎች እንገለዋል ሲሉ ለአሜሪካ ድምፅ በስልክ ገልጸዋል።

ጃርቴ ጃርደጋራ ዱለኒ ኒ በ ዴሰ ጀደሙ ሳ ና ሲ በ የተመቱት አምስት ሰዎች ናቸው። አራቱ ወንዶች ናቸው። አንደኛዋ ሴት ከልጇ ጋር የተሰዋች ነች። ጥቃቱን ያደረሱት ደግሞ የታጠቁ የአማራ ጽንፈኞች ናቸው። የደቡብ ስራ ነበር። ቤቱን ከበው ነው ያየናቸው። በዚያ ምሽት ተመልሰው መተው ሀብት ዘርፈው ሄደዋል ነው ያሉት።

ከጥቃቱ በኋላ ከአካባቢው በመፈናቀላቸው በአቅራቢያው በሚገኘው ኦቦራ በሚባል የወረዳ ከተማ ውስጥ እንደሚገኙ የገለጹልን ስማቸው እንዳይጠቀስ የጠየቁ ግለሰብ በታጣቂዎቹ ደርሰዋል ያሉትን ጥቃት ያስረዳሉ። ታይኒ ሲደንቸሰት ታሜ ማንዲ ኬኛው ቶ ደቦን ወጀታ ጅሩ ወራን አማራ ፊንታል ከንጀራ ሙዱፌ ሲደን ውስጥ የተደረገው ድርጊት የእኛ ህዝብ የደቦ ስራ እየሰራ

ጽንፈኛ የሚባል የአማራ ጦር መጥቶ አምስት ሰው ገደለብን። ዱሬር ረናና ልጃቸው፣ ከተማ ያደታና አለማዩ ያደታ ከልጁ ጋር በዕለቱ በደቡብ ቦታ ነው የተገደሉት። ደረጀ ጡፌራ የተባለ ግለሰብን ታጣቂዎቹ ይዘውት ሄደዋል። ይኑር ይሙት አናውቅም

ነው ያሉት። በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከታጣቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ፣ ባለፈው ሳምንት በአእምሩ ተፈጽሟል ስለተባለው ጥቃት ግን በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት

ያደርሳሉ የሚል እምነት እንደሌላቸው ገልጸዋል። እዛ የሚኖሩ አማራዎች አሉ ሀገራቸው ስለሆነ እና እነሱ እንደውም በየጊዜው ጥቃት ነው እንጂ የሚደርስባቸው፣ እነሱም ደግሞ እንደዚህ ያለ ነገር ይሰራሉ፣ ይገላሉ የሚል ነገር የለም። ይሄን በውሸት የተሰራጨ ነገር ይመስለኛል። እንደውም ብዙ ጊዜ አንዳንድ ጥቃት ሲያስቡ እንደዚህ ያለ ነገር

ያስወራሉ። የዞኑ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ አቢስ አቀና በአእሙሩ ንጹሐን ሰዎች በታጣቂዎች ስለመገደላቸው የሚያመላክት የተጣራ መረጃ አላገኘንም ካሉ በኋላ ጽንፈኞች የሚሏቸው ታጣቂዎች ዘረፋ እንደሚፈጽሙ ገልጸዋል። ሲዳን በተባለ ቦታ በንጹሐን ሰዎች ላይ ግድያ ስለመፈጸሙ የሚያሳይ የተጣራ መረጃ የለኝም። ነገር ግን ችግር እንዳለ ይታወቃል።

ከጽንፈኞች ጋር ተያይዞ ችግር አለ። በተለይ ከአማራ የወጡ ነገር ግን የአማራን ህዝብ የማይወክሉና ለራሳቸው ጥቅም ሲሉ ዝርፊያ የሚፈጽሙና የህብረተሰቡን ከብቶችም ዘርፉ ይታያሉ። ህዝብን ከህዝብ ጋር ለማጋጨት የሚጥሩ አሉ። ይህን ለመቆጣጠር ደግሞ መንግስት እየሰራበት ይገኛል። በፊት የህዝብ መፈናቀል አስከትለው ነበር። ነገር ግን ህዝቡ ሲዳን ወደተባለው ተባለው ስፍራ ተመልሰዋል። አልፎ አልፎ የሚታየውን ችግር ለመፍታትም መንግስት እየሰራ ነው።

ህዝቡ ወደ ልማቱ እየተመለሰ ስለመሆኑ መረዳት ያስፈልጋል። ችግሮቹን በሰላማዊ መንገድ ለመፍታት በሀገር ሽማግሌዎች በኩል እየተሰራ ነው።

አቶ አብዲሳ ህዝቡ ወደ አካባቢው ተመልሶ የእርሻ ስራውን እያከናወነ ነው። መንግስት የጸጥታ ኃይሉን እስከ ቀበሌ በማሰማራት እና በህዝቡ መካከል ውይይት በማካሄድ እየተሻሻለ ያለውን ሰላም ዘላቂ ለማድረግ እየሰራ ነው ሲሉ ገልጸዋል። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ አቶ ወመር ግን በአሁኑ ወቅት ጥቃት እየደረሰባቸው ያሉት የአማራ ተወላጆች ናቸው ብለዋል። በአጠቃላይ በኢትዮጵያ ውስጥ በሚባል ደረጃ በተለይም በኦሮሚያ ክልል አሁን ደግሞ እንዳለ በአማራ

ክልል ውስጥ የአማራ ህዝብ ጥቃት እየተፈጸመበት ነው። አንደኛ ከስርዓቱ፣ ሁለተኛ ከአጋሮቹ እና የትም ቦታ ቢሆን አማራው ጥቃት እየደረሰበት ስለሆነ ራሱን የመከላከል መብት አለው። ዓለም አቀፍ መብት ነው ይሄ ደግሞ እና እዚህ ላይ ምንም ጥያቄ ሊነሳበትም አይገባም። ምናልባት በምዕራብ ወለጋ በኩል

እዛ ያለው ህዝብ ተደጋግሞ ጥቃት ስለደረሰበት ራሱን እየተከላከለ ከሆነ በጣም ጥሩ፣ ግን እኛ አይመስለንም። ይሄ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የክልሎች ክትትልና ምርመራ ዘርፍ ኃላፊ አቶ ኢማድ አብዱል ፈታ በአሙር ወረዳ ተፈጽሟል ስለተባለው ጥቃት ኮሚሽናቸው ያውቅ እንደሆነ ጠይቀናቸው ነበር። ሌላ አሁን ተፈጸመ ስለተባለው ጥቃት በአካባቢው ካለው ተጨባጭ ሁኔታ አንጻር

አንዱ እንደ መረጃነቱ መረጃ አይኖርን እንጂ ወደ ታች ወርደን ያጣራ ነው ነገር የለም። አቶ ይማድ በተለይ በምዕራብ ኦሮሚያ የመንግስትን ኃይሎች ጨምሮ ሌሎችም የታጠቁ ኃይሎች በሚያደርሱት ጥቃት ንጽዋን ዜጎች ህይወታቸውን እያጡ እንደሆነና ግጭት እንዲቆም በተለያዩ ጊዜያት ማሳሰባቸውን

አስታውቀዋል። ቱር ደደቢት ብሳፊ በተደጋጋሚ ባወጣናቸው ሪፖርቶች እና መግለጫዎች ለማንሳት እንደሞከር ነው በኦሮሚያ ውስጥ ባለው ግጭት በተለይ በምዕራብ ኦሮሚያ ውስጥ በሚከሰቱ ግጭቶች የመንግስት ኃይሎችን ጨምሮ በተለያዩ ሁኔታዎች ታጥቆ የሚንቀሳቀሱ አካላት በልዩ ልዩ ብሔር ንጹሐን ተወላጆች ላይ ጥቃት ፈጽመዋል። አሁንም እየፈጸሙ በመሆናቸው ከቀድሞው የቀጠለና አዲስ ነገር አይደለም። ሰላም

ወርድና ጥቃቱ እንዲቆም ለችግሩ መፍትሄ የሚሆን ውይይት እንዲካሄድ በተደጋጋሚ ስናሳስብ ቆይተናል። በሌላ በኩል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በኦሮሚያ ክልል በተለይም በምስራቅ ወለጋ እና ሆሮ ጉድሮ ወለጋ ዞኖች ውስጥ የቀጠለው ግጭት ለንጹዋን ሰዎች ግድያና መፈናቀል መንስኤ ስለመሆኑ ትናንት ባወጣው ሪፖርት ገልጿል። በተለይም በሆሮ ጉድሮ ወለጋ ዞን አሙሩ እና ጃርደጋ ጃርቴ ወረዳዎች እንዲሁም በምስራቅ ወለጋ ኪረሙ ወረዳ ባለፉት በርካታ ቀናት በደረሰው ጥቃት ንጹዋን ሰዎች መገደል

ማስተላለፋቸውንና መፈናቀላቸውን ማስተባበሪያ ቢሮው ሲያመለክት ከባለድርሻ አካላትና ከአካባቢው ባለስልጣናት ጋር በመሆን በደረሰው መፈናቀል ዙሪያ መረጃ ለማሰባሰብ እየሰራ እንደሆነ አስታውቋል። በአካባቢው ካለው የጸጥታ ችግር አንጻር የሰብአዊ ድጋፎች ተደራሽነት ውስን እንደሆነ በመግለጽ ሰብአዊ ድጋፎችን ማድረስ ቅድሚያ ሊሰጠው እንደሚገባ ገልጿል። የሰብአዊ ጉዳዮች ማስተባበሪያ ቢሮ በአካባቢው ጥቃት ስለመድረሱ እንጂ ጥቃቱ በማንና በእነማን ላይ እንደደረሰ የጠቆመው ነገር የለም።

ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን በእጅጉ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ዝግጅቶች ይቀጥላሉ።

ወደ ቀጣዩ ዘገባ ስናመራ የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽነር ዩኒቻር በግጭቶች ምክንያት ከላሳኖድ አካባቢ ተፈናቅለው በኢትዮጵያ እየኖሩ ያሉትን ሶማሊያውያን ስደተኞችን ለመርዳት የገንዘብ እጥረት እንደገጠመው አስታውቋል። ተቋሙን ስደተኞችን ለመርዳት 116 ሚሊዮን ዶላር እንደሚያስፈልግ ቢያስታውቅም ከዚህ ውስጥ የተገኘው ግን ሁለት በመቶ ብቻ እንደሆነና ከፍተኛ የገንዘብ እጥረት እንዳጋጠመው ለአሜሪካ ድምፅ በላከው መግለጫ አስታውቋል።

በዚህ ሳቢያ አብዛኞቹ ስደተኞች ያለምንም መጠለያ በሜዳ ላይና በዛፎች ስር ተጠልለው ኑሯቸውን በመግፋት ላይ እንዳሉ ተገልጿል። ስለ መግለጫው ማብራሪያ የሰጡት የተቋሙ የኢትዮጵያ ተወካይ ማማዶ ጃብ ባልዴ ዓለም አቀፍ ለጋሽ ድርጅቶችና የግልድ እርዳታ ተቋማት ለዚህ ችግር ትኩረት እንዲሰጡ ጥሪ አቅርበዋል። ገብረ ሚካኤል ገብረ ምድን ዝርዝሯለሁ

የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በዚህ ሳምንት ባወጣው መግለጫ በሶማሊላንድ በተከሰተው ግጭት የተነሳ ከላስ አኖድ አካባቢ ተፈናቅለው ወደ ኢትዮጵያ ለገቡ ሶማሊያውያን ስደተኞች ሲያቀርበው የነበረው የነፍስ አድን እርዳታ በገንዘብ እጥረት ምክንያት መስተጓጎሉን አስታውቋል።

ተቋሙ ከዚህ ቀደም በኢትዮጵያ ሶማሊ ክልል የሚገኙትን ከአንድ መቶ ሺህ በላይ የሆኑ ሶማሊያውያን ስደተኞችን ለመርዳት የ116 ሚሊዮን ዶላር የእርዳታ ጥሪ ቢያቀርብም ከዚህ ውስጥ እስካሁን ድረስ የተገኘው ሁለት ከመቶ ብቻ እንደሆነ አመልክቷል። በዚህም ምክንያት እያደገ ያለውን የስደተኞቹን ፍላጎት ማሟላት አልተቻለም ብሏል። ከሶማሊያ ወደ ኢትዮጵያ ከገቡ ከ100 ሺህ በላይ ስደተኞች መካከል የተወሰኑት ወደ አካባቢው ማህበረሰብ እንደተጠጉና

ሀያ ሺህ ያህሉ ደግሞ በሶማሌ ክልል ሚርቃን በተባለ መጠለያ ጣቢያ እየኖሩ እንዳሉ የተቋሙ መግለጫ አመልክቷል። ብዙዎቹ ግን እንዲሁ ሜዳ ላይ ተበትነውና በዛፍ ስር ተጠልለው እየኖሩ በመሆናቸው ለተለያዩ ጥቃቶች መጋለጣቸውን ገልጿል። ከመጠለያ እጥረት ባሻገርም በአሁኑ ጊዜ ያለው የምግብ የመጠጥ ውሃና የሕክምና አገልግሎት በቂ አይደለም ይላል። በመግለጫው የተጠቀሱት የዩኤንኤችሲአር የኢትዮጵያ ተወካይ ማማዱ ጃባልዴ

ለስደተኞቹ በእጅጉ አስፈላጊ የሆነውን የነፍስ አድን እርዳታ በማቅረብ በጊዜው መርዳት ካልተቻለ አስከፊ ሰብአዊ ቀውስ ሊፈጠር ይችላል ሲሉ አሳስበዋል። ይህ ከመከሰቱ በፊት የዓለም አቀፉ ማኅበረሰብ ድጋፍ እንዲያደርግም ተማጽነዋል። በስደተኞች ጉዳይ ላይ በሚመክር በአንድ የባለድርሻዎች መድረክ ላይ የተገኙት የኢትዮጵያ ተወካዩ ማማዱ ጃባልዴ

የእርዳታ ጥሪው ሁሉንም አካላት እንደሚያካትት ለጋዜጠኞች ተናግረዋል። ከላስ አኖድ ወደ አንድ መቶ ሺህ የሚጠጉ ስደተኞችን ኢትዮጵያ ተቀብላለች።

ስደተኞቹ ባረፉበት ቦታም የአካባቢው ማኅበረሰብና የክልሉ ኃላፊዎች ስደተኞቹን በመርዳት ምላሽ እየሰጡ እንደሆኑ ተመልክተናል። ይህ ድጋፍ እንዲቀጥል እንፈልጋለን፣ ግን ደግሞ ስደተኞቹና የአካባቢው ማኅበረሰብ በአግባቡ እየታገዙ አይደሉም። በሳምንቱ የእርዳታ ተማጽኖ ያቀረብኩትም ለዚህ ነው።

ይህ የእርዳታ ጥሪ ለዓለም አቀፉ ማህበረሰብና ለጋሽ ድርጅቶች ብቻ ሳይሆን መልእክቱ ለግል እርዳታ ሰጪዎችና ለግሉ ዘርፍም ጭምር ነው። በኢትዮጵያ ካለው የስደተኞችና የሀገር ውስጥ ተፈናቃዮች ብዛት አኳያ በሀገሪቱ የአስቸኳይ የእርዳታ ፍላጎት እያደገ መምጣቱን ያመለከተው የዩኤን ኤች ሲአር መግለጫ

አቅርቦቱ ግን በእጅጉ ውስን እንደሆነ ገልጿል። በስደተኞች ጉዳይ የምክክር መድረኩ ላይ የተገኙት የኢትዮጵያ የስደተኞችና ከስደት ተመላሾች ዋና ዲሬክተር ተስፋሁን ጎበዛይ ኢትዮጵያ ከየአቅጣጫው ስደተኞችን እየተቀበለች እንደሆነ ተናግረው፣ የእርዳታ ፍላጎታቸውን ግን ማሟላት አልተቻለም ይላሉ።

በቅርቡ የአሜሪካ ዓለም አቀፍ የተራድኦ ድርጅት ዩኤስኤድ ያሳለፈው የእርዳታ ማቋረጥ ውሳኔም ችግሩን እንዳባባሰው ገልጿል። በዚህ የፈረንጆቹ 2023 ሁለት ኢንፍሌክሶችን አስተናግደናል። የመጀመሪያው ላስአኖድ አካባቢ በነበረው ግጭት ምክንያት የተፈናቀሉ ናቸው። ሁለተኛው ፍልሰት ወይም ፍሰት ደግሞ አሁን ከሱዳን እየመጣ ያለው ነው። ሱዳን ያሁን ትልቅ አገርም ስለሆነች በጦርነቱም

ከቀጠለ ብዙ ሰው ሊፈልስ ይችላል የሚል ስጋት አለን እስካሁን ባለው ሁኔታ አስር ሺህ የሚሆኑ ስደተኞች የሱዳንና ኤርትራ ሱዳን የነበሩ የኤርትራ ስደተኞች ማለት ነው ወደ ኢትዮጵያ ድንበር አቋርጠው ጥገኝነት ጠይቀዋል እነዚህ ሁለት ጊዜያዊ ኢመርጀንሲዎች ከዚህ በፊት በበጀት ዓመቱም ያልታሰቡ በነበረው ሂደት ያልታሰቡ በመሆናቸው ተጨማሪ ሪሶርስ ማግኘት የግድ ብሏል ግን በተለያየ ጊዜ መግለጫ ስንሰጥ እንደተሰማው እና ያያችሁት የተጨማሪ ሪሶርስ ማግኘት በጣም

ከባድ ሆኗል። በዚህ ምክንያት ምላሽ ለመስጠት የተቸገርንበት ሁኔታ ነው ያለው በተለይ ከምግብ ጋር በተያያዘ ያው የዚህ የስደተኛ ኦፕሬሽን ከፍተኛ ድጋፍ ሰጪ የነበረው ዩኤስኤድ እን በምታውቁት ምክንያት አጠቃላይ ለኢትዮጵያ ያለውን ድጋፍ ለጊዜው አቁሞታል። በዛም ምክንያት ስደተኞች ሙሉ በሙሉ አሁን ከቀለብ ውጭ ሆኖ ነው ያሉት እና ላሳኖት ብቻ ሳይሆን ሌሎች ያውስ ያሉ ስደተኞች ከፍተኛ የሆነ ተግዳሮት ገጥሟቸዋል የሚለው ለመግለጽ ነው። ኢትዮጵያ በአሁኑ ጊዜ በዋናነት ከኤርትራ ከሶማሊያ፣ ከደቡብ ሱዳንና ከሱዳን የመጡ

ከአንድ ሚሊዮን በላይ ስደተኞችን እንደምታስጠልል በመድረኩ ላይ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት፣ ተመልካቾቻችን፣ እንዲሁም አድማጮቻችን በኢትዮጵያ አቆጣጠር አሁን እንግዲህ የስቱዲዮ ሰዓታችን እንደሚያመላክተን ከምሽቱ 3 ሰዓት ከ33 ደቂቃ ነው። እዚህ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ33 ደቂቃ ነው። ወደ ሁለተኛው አጋማሽ ዝግጅታችን እንሻገራለን። የሁለተኛው አጋማሽ የመጀመሪያ ጥንቅራችን የወላጆች ፈተና በደብረ ብርሃን መጠለያ ጣቢያ ይሰኛል።

በደብረ ብርሃን መጠለያ ጣቢያዎች የሚገኙ መጫቶች በአሳሳቢ የምግብ የሕክምናና የመጠለያ ችግር ውስጥ እንደሚገኙ ተናግረዋል። መስፍን አራጌ መጠለያ ጣቢያውን ጎብኝቷል።

ወይዘሮ ለምለም ወንዳ አፍራሽ ከምስራቅ ወለጋ ዞን ሲቦ ስሬ ከተባለ አካባቢ የስድስት የአስር እና የአስራ አራት ዓመት ዕድሜ ካላቸው ሶስት ልጆቻቸው ጋር ተፈናቅለው ደብረ ብርሃን የደረሱት በያዝነው ዓመት ኅዳር ወር ላይ ነው። ገጠር ነበረ የምንኖረው፣ ዋማ ይባላል። አወለጋ ከዋማ ስሬ ሲያባርሩ ስሬ ከተማ ወጣ ወረደዋ ማለት ነው

ወረዳው ደግሞ እዛ የተወሰነ ቀን ተቀምጠ ወደዚህ መጣን ወደ ደብረ ብርሃን ደብረ ብርሃን መጠን የቻይና ካምፕ ተጠልልን ያለ ነው። የአራት ወር ነፍሰ ጡር ሆነው ከቀያቸው የወጡት ወይዘሮ ለምለም አራተኛ ልጃቸውን በደብረ ብርሃን ቻይና መጠለያ ካምፕ ውስጥ ከወለዱ ገና ሁለት ወራቸው ነው። በጣም ይከብዳል ፈተናው በእውነት።

እና እዚህ ቦታ ላይ እኔ ዘመድ ለራሱ የለኝም ነበረ። ብቻዬን ነው የወለድኩት ያለ ሰው ማለት ነው። ምጥ ያው ብቻዬን ነው የምተኛው ከዚህ ከሴቷ ህጻሌ ጋር። እና ዘመዶቼ በዚህ በቅርብ የሉም ነበረ። ሌሊት ላይ ለሌላ ሰው ደውዬ አምቡላንስ እስከሚመጣ ድረስ ያው አጣደፈኝና ወለድኩኝ። ይህም አልነበረም የሆነ የእንትን ቤት ነበረ

የማዳበሪያ ምናምን ቤት በስርዓት አልተሸፈነም ነበረ ማዳበሪያው። እና እዛ ተወለድኩ፣ በኋላ ልጅቷ ተወለደች። አምቡላንስ መጣ። ከመጣ በኋላ ያው እና ልጅቷ ተነስታለ። እንግዲህ ልጅ ደግሞ እዛው ሐኪም ቤት ሆስፒታል፣ ጤና ጣቢያ ነው የወለድኩት ማለት ነው። ለመውለድ ምቹ ባልሆነ መጠለያ ውስጥ በቂ የምግብ አቅርቦት ሳያገኙ አራስ መሆን ከባድ እንደሆነ ይናገራሉ። በእርግዝና ምንም የተረዳነው ነገር የለም ምንም

ያው መጠለያ እንኳን አልሰጡንም። ያው ዘበኛ ነው ቤት እንኳን አልሰጠኝ። እስካሁን ድረስ ምንም የሰጡን ነገር የለም። ምንም የተሟላው ነገር የለም ማለት በዚህ በእንትን በእርዳታ በኩል ምንም የተረዳውን ነገር የለም። ወደ ደብረ ብርሃን ከመምጣታቸው በፊት ሶስት ልጆቻቸውን ሲወልዱ ያራስ ወጉ እንዳልተጓደለባቸው የሚናገሩት ወይዘሮ ለምለም አሁን ግን ሁሉም ነገር እንደ ከበዳቸው አልደበቁም። እንዴ የዛን ሰዓትማ በስርዓት ነው የታረስኩት በቤቴ ላይ ነው የሰው ማሳ ነበረ የምናርሰው እርሻ

አሁን እንዳቅማችን እንግዲህ በቤታችን ላይ ታርሰናል። አሁን የአሁኑና የዛን ጊዜው ደግሞ ምንም አይመጣጠንም።

በምንም አይነት። የሶስት ልጆቻቸው አባት ምስራቅ ወለጋ ውስጥ በተቀሰቀሰው የጸጥታ ችግር በሰው እጅ ህይወታቸውን እንዳጡ የሚናገሩት ወይዘሮ ለምለም የአራተኛ ልጃቸው አባትም መፈናቀሉ ባስከተለባቸው ፈተና ተማረው ወደማያውቁበት ቦታ ጥለዋቸው እንደሄዱ ገልጸዋል። ይህም የመፈናቀል እንግልት ካደረሰባቸው አካላዊ ጉስቁልና ባሻገር ለስነልቦና ጫና እንደዳረጋቸው ተናግረዋል። አረ በጣም ነው የሚያስቸግረው።

ይሄ መፈናቀል እንግዲህ ይሄው ልጅ ከአባቱ ላይ ልጅ ከእናቱ ላይ እየተለየ፣ ባል ከሚስቱ እየተለየ፣ ይኸው እያያችሁት ነው እንግዲህ እንደ ተለያየ እየተለያየ ነው።

የወይዘሮ ለምለም ቅርብ ቤተሰብ እንደሆኑ የሚናገሩት ሚኪያስ ጉርባው ወላዷ በእርግዝናቸው ወቅትም ሆነ ከወለዱ በኋላ አስቸጋሪ ጊዜያትን ማሳለፋቸውን አውስተዋል። እሷ ከመጣች በቅርብ ጊዜ ነው የመጣችው። ከመጣች ብዙ ማረፊያ ለራሱ አጥታ በግድ እዚህ ለመነ ነው እዚህ ላይ ራሱ እንድትወድቅ ያደረገውና የወለደች ጊዜ ለራሱ ሜዳ ላይ ነበር የወለደችው

ከዛ ለምነን የሆነ ዘበኛ ነበር እሱ ለምነን እዚህ ቦታ ያስጠጋለ። ራሱ በግድ አልቅስን ለምናና በጣም ችግር ላይ ያለ ነው። መፈናቀል ለፍች ምክንያት እየሆነ እንደመጣ አቶ ሚኪያስ ጠቁሞ፣ በዚህም ዋና ተጎጂዎቹ ሴቶችና ህጻናት ናቸው ብለዋል። ባለቤቷ መጥቶ እዚህ ከእሷ ጋር እየረዳት አይደለም። በነገራችን ላይ ብዙ ትዳሮች እዚህ ጋ እየፈረሱ ነው ያሉት። በተለያየ ምግብ እርዳታም ሆነ በተለያዩ እዚህ ጋ ተጽዕኖዎች አሉ። ሶሻል ላይፍ እዚህ ጋ በጣም ያስቸጋሪ ነው ያለው

በዛ ምክንያት የብዙ ትዳሮች እየፈረሱ ነው ያለ። ከምግብም አንጻርም ብዙ አለመስማማት እየተፈጠሩ ያለ ምክንያቶች። ከምስራቅ ወለጋ ዞን ዋዩ ጡቃ ወረዳ ልዩ ስሙ መኮፋ ከሚባለው አካባቢ የመጡት ካሳነሽ ሀሰን ደግሞ ከቀያቸው ተፈናቅለው በሽሽት ላይ ባሉበት ወቅት መንገድ ላይ መውለዳቸውን ይናገራሉ። እኛ እዚህ የመጣ ነው፣ አሁን ቅርብ ጊዜ ነው። ግን ተዛ ቦታችን ተፈናቅለን እዛ ወረዳ ጉቴ ወረዳ ላይ ነበር የተቀመጥ ነው።

ይችን የምታይዬ ማለት ነው ያው ሰው ትቶ ሲመጣ የሚያዋልደኝ ማጥቻ በመንገድ ነው የተወለደችው። አሁን የዛን ጊዜ ተጨናንቄን የስዴክም ጉቴ ላይ ጣሉ ይበተሰቦች ጥለው ይመጡ። ሌሎችም አሁን ባለቤቴና ልጅ የነበሩ ያሉት እነሱ እዛ ስታም ነው አዲ ነው አሁን ትንሽ ይረጋጋል በሀገራቸው ላይ ይመለሳል ሲሉን

እዛው እየተቀመጥን ያለን የማይሆን ነገር ሲሆን በቃ በአማራ ላይ ጫና ሲፈጠር ወደዚህ መጣና፣ አሁን የሚቻል ነው ወራችን ያለፈ እናቶቹ በቂ ምግብና መጠለያ ለማግኘታቸው በሕፃናት ውድገትም ሆነ በነርሱ ጤና ላይ ተጽዕኖ እንዳይፈጠር ስጋታቸውን ገልጸዋል። ወይዘሮ ለምለምም ሆኑ አቶ ሚካያስ በዚህ ሁኔታ እስከ መቼ ይዘለቃል የሚል ጥያቄም ያነሳሉ። ብቻ እዚህ ጋር እንደዚህ እስከ መቼ ህዝቡ እንደዚህ በጣም እየተሻሸ

በልመና ላይ እስከ መቼ እንደሚኖር በጣም እየገረመኝ ነው። እኔ ለራሱ እና ፈጣሪ ቢልልን በየቦታችን ላይ ቢመልሰን በጣም ደስ ይለናል። ብዙ ጥያቄዎችን አቀርበናል፣ ግን ጥያቄዎች እየተመለሱልን አደለም ለኛ

ይደረጋል፣ ይባላል ግን የሚደርሰው ነገር ምንም ነገር የለም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከአንድ ቀን በፊት በወጣው ወቅታዊ ሪፖርቱ በደብረ ብርሃን መጠለያ ጣቢያዎች ውስጥ አስቸኳይ የምግብ ድጋፍና የህክምና ቁሳቁስ አቅርቦት የሚያስፈልጋቸው የሚያጠቡና ና ነፍሰ ጡር እናቶች እንዲሁም እድሜያቸው ከአምስት አመት በታች የሆኑ ህጻናት ቁጥር ጨምሯል። በዚህም የምግብ ድጋፉ አስፈላጊነት አንገብጋቢ ደረጃ ላይ ደርሷል ብሏል። በደብረ ብርሃን ቻይና መጠለያ ካምፕ ውስጥ የህክምና

አገልግሎት የሚሰጡት የጤና ባለሙያው በለጠ አለማየሁ ከሳምንታት በፊት ለአሜሪካ ድምጽ በሰጡት አስተያየት ለህክምና ከሚመጡት አብዛኞቹ የምግብ እጥረት ያለባቸው ህፃናትና እናቶች እንደሆኑ ተናግረው ነበር። እንዳጠቃላይ ግሎባል አኩት ማልኒውትሬሽን ምንኖር ወይም እንዳጠቃላይ ሲታይ ከ15 ፐርሰንት በላይ ነው እና ከ15 ፐርሰንት በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል። ወይም የዚህ መፍትሄ የመካከለኛ ምግብ እጥረት ያለባቸው ቼዞችን ማኔጅ የሚደረግ ፋፋ ሌላ ሌላ ም

እሱ ነገር እጥረት አለ። ከኦሮሚያ ክልል ልዩ ልዩ ዞኖች የመጡ 30 ሺህ የሚደርሱ ተፈናቃዮች በደብረ ብርሃን ውስጥ ባሉ ስድስት መጠለያ ጣቢያዎች ተጠልለው እንደሚገኙ የከተማ አስተዳደሩ ምክትል ከንቲባ በድሉ ውብሸት መግለጻቸው ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን።

መስፍን አራጌን ለቀደመው ዘገባ አመሰግናለው። ቀጣዩም ዘገባ ከሀገር ውስጥ ተፈናቃዮች ጋር የተገናኘ ነው። በትግራይ ክልል ለተራዘመ ጊዜ እርዳታ ያላገኙ ተፈናቃዮች፣ እናቶችና ህጻናት ከፍተኛ ችግር ላይ መሆናቸውን የትግራይ ሴቶች ማህበር ገልጸዋል።

በመቀለ ሰብአ ካሬ ተፈናቃዮች ማዕከል የሚገኙና በአሜሪካ ድምፅ አስተያየታቸውን የሰጡ ነፍሰ ጡር የሆኑ ተፈናቃዮች እንደተናገሩት ለህፃናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ ቢሰሙም ደርሷቸው እንደማያውቅና ከሶስት ወራት በላይ ያለ እርዳታ አስቸጋሪ ጊዜ እያሳለፉ እንደሚገኙ ገልጸዋል። ሙልጌታ አጽባ የዚህን ጉዳይ ዝርዝር ይነግረናል።

መነሻው በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከተጀመረ ከቀናት በኋላ በህዳር ወር 2013 ዓ ም ጦርነቱን በመሸሽ ከወልቃይት ወረዳ ማይጋባ ወደ መቀለ ከተማ ተፈናቅላ እንደመጣች የምትናገረው ወይዘሮ ብርጭቆ ሹምየን ያገኘናት በመቀለ ሰብ ካሬ የተፈናቃዮች ማዕከል ነው።

የአምስት ወር ነብሰ ጡር እንደሆነች የገለጸችው ወይዘሮ ብርጭቆም ከልጇና ከባለቤቷ ጋር በማዕከሉ እየኖረች እንደሆነ ተናግራለች። ለተፈናቃዮቹ እየቀረበ ያለው ሰብአዊ እርዳታ በጣም አነስተኛና ለረዥም ጊዜ እየዘገየ የሚሰጥ ነው ብላለች። እርዳታ ጎን አብ ሓሙሽተ ወር ኣብ ሽድሽተ ወርሒ ዝመጽእ እርዳታ ወደኛ የሚመጣው በአምስት ወይም በስድስት ወር አንድ ጊዜ ነው። ልጅ ዘፍ ከባድ ነው።

በከፋ ሁኔታ ውስጥ ነው የምንገኘው ለልጆች የሚመጣ ተጨማሪ ምግብ ካለም ከሚዛን በታች ለሆነ ነው የምንሰጠው ይላሉ ባለፈው ለነፍሰ ጥሮች ተብሎ የመጣውን ከሚዛን በላይ ነሽ ብለው ከልክለውኛል ለልጆችም ተመጣጣኝ አልሚ ምግብ መጥቶ ነበር ለእርሱ ልጅም ከሚዛን በላይ ነው ብለው እንደኔው ከለከሉት እርዳታ ካገኘን ሶስት ወራት አልፎናል ከእርዳታው የተወሰነ ሽጠን ለወፍጮ ለጨውና ለበርበሬ መግዣ እንጠቀምበታለን

በጣም ከባድ ሁኔታ ውስጥ ነው ያለ ነው የትግራይ ሴቶቹ ማህበር ስራ አስኪያጅ ወይዘሮ አበባ ኃይለሥላሴ በተፈናቃዮች ማዕከል ሴቶች በእኩልነት እርዳታ እንዲያገኙ ለማድረግ የሴቶች አደረጃጀት ቢፈጠርም በእርዳታ ማከፋፈል ረገድ ኢፍትሐዊነት ይታያል ብለዋል። ብዙሓት ዘይፍትሐው ስራሕትና ተሰርሑ መፅ ብዙ

ኢፍትሐዊ ስራዎች እየተፈጸሙ ቆይተዋል። ነፍሰ ጡር ሴቶች እርዳታ ማግኘት ሲገባቸው ሳይሰጣቸው ይቀራል። የሴቶች ንጽህና መጠበቂያ ሳይቀር ወንዶች የሚወስዱበት አጋጣሚ ታይቷል። ይህ እንዲስተካከል ከመንግስታዊ አመራሮች ጋር በተደጋጋሚ ተወያይተናል። የተፈናቃዩ ብዛትና የሚቀርበው እርዳታ መጠን የሚመጣጠን አይደለም። በየ አራት ወሩ የሚመጣው እርዳታ የማይደርሳቸው ሰዎች ነበሩ።

ይባስ ብሎ አሁን ደግሞ በጠቅላላ እርዳታው ተቋርጧል። በዚህም ብዙ እናቶች ወደ ጎዳና ወጥተው እየለመኑ ናቸው። በጣም በአስቸጋሪ ሁኔታ ውስጥ ነው የሚገኙት። ለተፈናቃዮች እርዳታ ከተከፋፈለ ወራት እንደተቆጠሩና መጠኑም አነስተኛ እንደሆነ በመቀለሰው አካሪም ተፈናቃዮች ማዕከል ተጠልላ የምትገኝ ወይዘሮ ብርጭቆ የገለጸችው ከንሰርሕ ምንቅስቃሴ ናናቤልና ምንቃሳ ንሰርሕ ዋላ ባንክ ይከፈ ስራ እንዳንሰራ

ስራ ለመጀመር የሚያስችል ገንዘብ የለንም። ባንክም ቢከፈት ተቀማጭ የለንም። በዚህ ማዕከል እርዳታ የሚሰጠው በረሃብ ከተሰቃየን በኋላ ነው። በአስከፊ ሁኔታ ውስጥ ነው የምንገኘው። ለህጻናትና ነፍሰ ጡር እናቶች እየተባለ እርዳታ ወደ ተፈናቃዮች ማዕከል እንደሚመጣ እንሰማለን ያለችው ወይዘሮ ብርጭቆም ነገር ግን ለእኛ ተሰጥቶን አያውቅም ብላለች። ንሓራሳት ንጥንሳት ንቆልዒ ዝብል ግን

ለእርጉዞችና ለወለዱ እናቶች እርዳታ መጥቷል ሲባል እንሰማለን። እኔ አሁን የአምስት ወር እርጉዝ ነኝ። እስካሁን ያገኘሁት ነገር የለም። ነፍሰ ጡር ሴት የተመጣጠነ ምግብ ልታገኝ ይገባት ነበር፣ ሆኖም አላገኝንም። ወደ ነበረችበት ማይጋባ ተመልሳ የቀድሞ ኑሮዋ ዳግም ለመጀመር እንደምትናፍቅ ወይዘሮ ብርጭቆ ተስፋ ታደርጋለች።

የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ ስርጭቱ የተቋረጠው ሰብዓዊ እርዳታ እንዲቀጥል መደረግ ይኖሩበታል፣ እንዲሁም ተፈናቃዮች ወደ ቀያቸውን ሊመለሱ እንደሚገባ ተናግረዋል። ከዛ ሐጺር ጊዜ ቀልጢፉን አቦቶ ዝመልሰሉ መንገድ ተዘ የተመቻች ተፈናቃዮች በአጭር ጊዜ ውስጥ ወደ ቀያቸው እንዲመለሱ ካልተመቻችን ሰብዓዊ እርዳታውን በዘረፉት ላይ ህጋዊ እርምጃ ተወስዶ የተቋረጠው እርዳታ ዳግም ካልተጀመረ

ሁኔታው ከባድ ነው። እንኳን የተፈናቀለ በቀየውም ያለው ለሞት በሚደርስ ሁኔታ ውስጥ ነው ያለው። ባለፈው ሽረ እንዳ ስላሴ አካባቢ በዘነበ ከባድ ዝናብ ተፈናቃዮች የተጠለሉበት የድንኳን ቤት ፈርሶ ሕፃናት ተጎድተዋል። ወላጆችም በችግር ውስጥ ነው ያሉት። በረሃቡ ላይ ተጨማሪ ችግር ነው የሆነባቸው። የሰላም ስምምነት ተደርጓል ተብሏል። የህዝቡ ችግር ግን አልተፈታም።

በአንጻሩ በትግራይ ክልል ለአስቸኳይ ምግብ ፈላጊዎች የተላከም ሰማንያ ስድስት ሺህ ኩንታል ስንዴ በተለያዩ አካላት እንደተዘረፈ በክልሉ የተመዘበረ የእርዳታ እህል አጣሪ ኮሚቴ በዚህ ሳምንት ገልጿል። የኮሚቴው ሰብሳቢና የክልሉ የጸጥታ ቢሮ ኃላፊ ሌተናል ጀኔራል ፍስሐ ኪዳኑ ለክልሉ ብዙሀን መገናኛ በሰጡት ማብራሪያ በምዝበራው የኤርትራ ኃይሎች በፌዴራል መንግስት ተሽመው የነበሩ የጊዜያዊ አስተዳደር አመራሮች፣ እንዲሁም የክልሉ መዋቅር መሳተፋቸው ተናግረዋል። ኮሚቴው ባካሄደው ጥናት ከስንዴ

በተጨማሪም ከ215 ሊትር በላይ ዘይትና ከ7000 ኩንታል በላይ የጥራጥሬ እህሎች መዘረፋቸውን ገልጸዋል። በምዝበራ ድርጊቱ የተጠረጠሩ 186 ግለሰቦች መኖራቸውንና ከእነርሱም ሰባቱ በቁጥጥር ስር ውለው ጉዳያቸው በሕግ እየታየ እንደሆነ አመልክተዋል። የማጣራት ሂደቱም እየቀጠለ መሆኑን

ኃላፊው ገልጸዋል። ለኢትዮጵያ የሚላከው የምግብ እርዳታ የአስቸኳይ ምግብ ለሚያስፈልጋቸው ተረጂዎች እየደረሰ አይደለም በሚል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲና የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ አመቺና አስተማማኝ የእርዳታ ስርጭት ስርዓት እስኪዘረጋ ድረስ ለኢትዮጵያ የሚያደርጉትን የእህል እርዳታ ማቋረጣቸውን ባለፈው ሳምንት ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሙሉጌታ ጽበሃም

ሙልጌታን አመሰግናለሁ። በመቀጠል ደግሞ ትውልደ ኢትዮጵያውያን ተመራቂዎችን ስላከበረው ዝግጅት እነግራችኋለን። ከሰሞኑ ዩናይትድ ስቴትስ ውስጥ ከሚገኙ የተለያዩ የትምህርት ተቋማት የተመረቁ ትውልድ ኢትዮጵያውያንን ያከበረ ዝግጅት ተከናውኗል። በዚህ ዝግጅት ላይ ተመራቂዎች የተለያዩ መሰናክሎችን አልፈው በትምህርት ዓለም ያስመዘገቡት ውጤት

የተመሰገኑ ሲሆን በቀሪ የሕይወት ዘመናቸው ሊተጉባቸው የሚገቡ የኑሮ ክለቶችን በተመለከተ ጥሪ ከተደረገላቸው የክብር እንግዶች ሀሳብና ምክር አግኝተዋል። ዝግጅቱን በወፍ በረር እናስቃኛችሁ።

ለእኒህ ወጣቶች ቤተሰቦቻቸውና ደጋፊዎቻቸው ዛሬ ልዩ ቀን ነው። የአመታት የትምህርት ዓለም ጉዞቸው መልካም ፍሬ ማፍራቱን የሚያሳይ ቅጽበት ነውና ዛሬ በደስታ ይመለስ እንጂ የአመታት ጉዞቸው ግን ቀላል የሚባል አይደለም። እንዴት እንደሚካፈል ትምህርት ቤት እንዴት፣ የት ትምህርት ቤት እንደሚሄድ ምን ሜጀር እንደምመርጥ፣ ላይክ ፈርስት ጄኔሬሽን ስለሆንኩኝ ማንም መርዳት አይችልም ነበር ለእኔ

ብዙ በራሴ ነው ፊገራት ያረኩት። እሱ ከባድ ነበር፣ ግን አሳለፍ ነው መጣ እዚህ ደረስን ሰው እግዚአብሔር ይመስገን። ዘርፈ ብዙ ጫናዎችና ሂደቶችን ተቋቁመው ለምረቃ የበቁ ከፍተኛ ውጤት ያስመዘገቡ ትውልደ ኢትዮጵያውያንን ለማክበር በተሰናደው ልዩ ዝግጅት ላይ እንገኛለን። የዚህ ዝግጅት ጠንሳሽ ሜዳ ኮፊና ኪችን የተሰኘው ድርጅት ነው። የድርጅቱ አጋር ባለቤት አቶ ሲሳይ ድማሙ

የልዩ ስነ ስርዓቱን ዓላማ እንዲያስረዳሉ ከማህበረሰቡ የወጣን ሁለት ግለሰቦች ነን። ይህን ሬስቶራንት ባለቤት የሆነው ከዛ ማህበረሰብ ደግሞ የወጡ የወንድሞቻችን የእህቶቻችን፣ የእናት አባቶቻችን የእኛም ልጆች ባይሆኑ በዚህ አካባቢ የተመረቁ ልጆች አሉና እነህን ልጆች ማክበር ማመስገን

ለነገውም ትውልድ ደግሞ አራያ መሆናቸውን ማሳየት እንደ ማህበራዊ አገልግሎት ኃላፊነት ከመወጣት አንጻር ነው፣ ይህንን ነገር ያዘጋጀ ነው። ምክንያታችንም ይሄ ነው። በጣም ብዙ እዚያ አካባቢ የተመረቁ ልጆች ስላሉ እነሱን እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ሆነን እኛም እንመርቅ። በዚህም ደግሞ እነኚህ ልጆች ነገ እንዲበረታቱ፣ እንዲነቃቁ የወደፊት ደግሞ ጉዟቸውንም እንዲያሳኩ አለኝታችሁ ነን ለማለት፣ ለማሳየት ነው።

በዚህ እልፍኝ ውስጥ ከታደሙት የዘንድሮ ተመራቂዎች መካከል አንዱ ዶክተር መሳይ ታምራት ነው። ከሃዋርድ ዩኒቨርሲቲ በዶክትሬት ኦፍ ፋርማሲ የተመረቀው ዶክተር መሳይ በትምህርት ክፍል ውስጥ ከፍተኛውን ውጤት ያስመዘገበ በሀገሬው አጠራር ቫሌዲክቶሪያን ነው። ለስኬት የበቃበትን መንገድ መልሰው ሲቃኝ ኢትዮጵያ ስ ያለው አንደኛ ዓመት የሜዲካል ስኩል ተማሪ ነበሩ። ከዛ በኋላ ነበር 2017 ዲቪ ደርሶኝ እዚህ መጣው ማለት ነው። ስፔሻሊ እዚያ ዲኤምቪ አካባቢ ስትኖር ብዙ ሊያሰናክሉ የሚችሉ ነገሮች አሉ። ግን በነዛ ሳልታ

ስላለን ጠንከር ብዬ ያው አንዳንድ ነገሮችን ሳክራፋይ በማድረግ ነው ወደ ትምህርት የቀጠልኩት ማለት ነው። እና ምንም ጋፕ አልነበረም። ላይክ ይሄ በቀላሉ ኖርማል ስራ እየሰሩ ገንዘብ በማግኘት ምናም ጊዜን አላጠፋውም ማለት ነው። እና እሱ ነበር ቻሌንጅ የነበረውም እና እነዛ ላይክ የቤተሰብ ድጋፍም አፖርቹኒቲውም ላይክ ኢቨን በእነዚህ ወረቀት ተሟልቶ ስትመጣ፣ አንዳንዴ ብዙ አፖርቹኒቲዎች አሉ። መንግስትም ይረዳል ትምህርቶችንም ኢቨን ሎንም ባውጠሰብ የሆኑ ትማራለ ግን አፖርቹኒቲዎች አሉ እና

እነሱ ናቸው ይረዱኝ፣ ይሄንን ለማሳካት ዶክተር መሳይ። እሱን ለመሰሉ ትውልደ ኢትዮጵያውያን ክብር የተዘጋጀው መሰናዶ የፈጠረበትን ስሜትም አካፍሉናል። ከዚህ በፊት እንደዚህ አይነት ሲዘጋጅ አይቻል፣ አቅም እና ሁላችንም በስፔሻሊ በኮሌጅ ደረጃ የተመረቁ ተማሪዎች አንደርግራድ፣ ማስተርሳቸውም ወይም ዶክትሬቶቸን የሰሩ ሰዎች በሙሉ አንድ ላይ ሲገናኙ አሪፍ ኮሚኒቲ ነው የሚፈጥረው። እኔ ስመጣ እዚያ ሀገር ማናገረው ሰው ወይ ሚረዳኝ ሰው ፓዙ የሚያሳየኝ ሰው አልነበረም። በትምህርት ደረጃ የት መማር እንዳለብኝ፣ ምን ክላስ መውሰድ እንዳለብኝ ምናምን

ግን እንደዚህ አይነት ኮኔክሽኖች ሲፈጠሩ በጣም የሚጠቅመው ነገር ለወደፊት ለሌሎች በጣም ጠቃሚ ነው የሚሆነው ማለት ነው። ምክንያቱም እዚህ ሀገር ወይ ጎበዝ ተማሪ ስለሆንኩ ወይም ሰቅ ላይ ስለተባርክ አደለም ስራ ምታገኘው በሙሉ በኔትወርክ ነው እና

ኢትስ ጉድ ኦፖርቹኒቲ በተለይ ታች ላሉትም ሆነ ኢቨን ለእኛ ለተመራቂዎቹ በጣም ጠቃሚ እና ደስ የሚል ኦፖርቹኒቲ ነው ማለት ነው። ሳሮን የታገሱ ንጉሴ ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በጤና ሳይንስ ዘርፍ የመጀመሪያ ዲግሪዋን ተቀብላለች። በዘጠኝ ዓመቷ ወደ ዩናይትድ ስቴትስ ከመጣች በኋላ በአክስቷና አጎቷ ድጋፍ ለዚህ ቀን መብቃቷን የምትናገረው ሳሮን ለዛሬ ቀን የበቃችበትን የትምህርት አለም ብልሃት ታጋራለች። እኔን የረዳኝ ስኬጅል ሴት ማድረግ ነው። እኔ ቢቲ ሲሆን

ለሌላ ዲስትራክሽን ወይም ቁጭ ማለት ታይሙን ዌስት ስለሚያደርግ፣ ኤቭሪ ዴ ከመንዴ እስከ እሑድ ስኬጇሌን አወጣለሁ። ጠዋት ጠዋት ያ ጊዜ ምን አንድ ሰላሳ ደቂቃ ኢቨን ምግብ የምበላበትም ስኬጇል አወጣና ስትሬቶ ነው ወደዚህ ወደዛ እንዳልሄድ

እንደሱ ነው። ሄል በጣም ብዙ ያደረገኝ ኔ የሁለተኛ ዲግሪ ጉዞዋን ለመጀመር የተሰናዳችው ሳሮን የመጪ ዘመን ሕልሟ ከዓለም አቀፍ የጤና መርሃ ግብሮች ጋር በተሳሰሩ ስራዎች ውስጥ መሰማራት ነው። ወርልድ ሄልት ኦርጋናይዜሽን ውስጥ መግባት እፈልጋለሁ ነው እንደ ሀገሮች ለቅ ኢትዮጵያ ተርድ ወርልድ ካንትሪስ የሚያስፈልጉት ሄልት ኦርጋናይዜሽን እዛ ውስጥ ነው መግባት የምፈልገው። አፍተር ሶስት አራት ወር በኋላ ማስተሬን እጀምራለሁ።

በዚህ ትውልደ ኢትዮጵያውያን ተመራቂዎችን ለማበረታታት ባለመ ዝግጅት ላይ ተመራቂዎች ወደ ነባራዊው የሥራ ዓለም ሲገቡ ሊያጤኗቸው ስለሚገቡ ጉዳዮችና ለተሻለ ሥራ ሊያበቋቸው በሚችሉ ክህሎቶች ዙሪያ በፌርፋክስ አውራጃ የሥራ ኃይል እድገት ክፍል ኃላፊ በሆኑት ዳንኤል መክብ በኩል ማብራሪያ ተሰጥተዋል። እሳቸው ከተመራቂነት ስኬት ባሻገር የተማሪነት ዘመን አሁንም እንዳላበቃ ጠቆም አድርገዋል። አብዛኛውን ከማርኩኝ አወቅኩኝ የምለው ነገር በክላስሩም ካገኘሁት በላይ

በህይወት፣ በስራ ቦታ፣ በሶሻል ሴቲንግ ያገኘሁት ይበልጣል። ትምህርት አለቀ ብላችሁ ያላችሁ ሰዎች ካላችሁ ተስፋ ቁረጡ። ትምህርት አላለቀ። በልዩ ሁኔታ ትምህርት የምንጀምሩበት ጊዜ ነው። የእናንተ አቲትዩድ እስካለ ድረስ፣ የመማር አቲትዩድ ካለ ከብዙ ኤክስፔሪየንሶች ውስጥ ትማራላችሁ። በስራ ቦታ ቻሌንጅ ብላችሁ የምታዩቸው ጥሩ የመማሪያ እድሎች ሊሆኑ ይችላሉ።

ብዙ መስሎቻችሁን ፕሮፌሽናል መስላችሁን ልታዳብሩባቸው ብዙ ነገሮች ይኖራሉ። ሶ አውድ ኢንካሬጅ ዩ እያንዳንዱን ሞመንት የመማሪያና

የስራ መስክ ስኬታቸውን ዋቢ በማድረግ ለዘንድሮ ተመራቂዎች የማነቃቂያ ንግግርና የህይወት ዓላማ ምክር የቸሩት ደግሞ በዩናይትድ ስቴትስ ብሔራዊ የህዋ ምርምር ተቋም ውስጥ የምህንድስና ተመራማሪ የሆኑት ዶክተር ብርሃኑ ቡልቻ ናቸው። በጨረቃ ላይ ውሃ ስለመኖሩ በሚደረገው ጥናት ውስጥ ከፍተኛ ሚና ያለው መሳሪያ በማበልጸጋቸው ክብር የተቻራቸው ዶክተር ብርሃኑ ተመራቂዎች ጥቃቅን እርምጃቸው የመጻኢ ህይወታቸው ወሳኝ እንደሆኑ

እንዳይዘነጉ አስታውሰዋል። እዚህ ስኬት ላይ እንዴት ደረሰ ብላችሁ ልጠይቁ ትችላላችሁ። መልሱ ደግሞ እያንዳንዱን እርምጃ በጥንቃቄና በቁም ነገር በመፈጸም የሚል ነው።

በእያንዳንዱ ቀንና ሳምንት በምከውናቸው ትንንሽ እርምጃዎች አማካኝነት እድገት ማሳየቴን አረጋግጣለሁ። ወደ ቀጣዩ ደረጃ እንድደርስ ጉልበት የሚሰጠኝን አዲስ እውቀት ያለማቋረጥ እቀስማለሁ። በመማር ሂደት ውስጥ ያለማቋረጥ ተሳታፊ ከሆናችሁና እለታዊ ጥረታችሁ ተዳምሮ በመጪ ዘመን ጉዟችሁ ላይ ተጽዕኖ እንደሚኖረው እምነት ካሳደራችሁ፣ ለመጪው ዘመን የሥራ ጎዳና ፈተናዎች ዝግጁ ትሆናላችሁ።

ለወደፊቱ ስ በምን መልኩ ልትታወሱ ትፈልጋላችሁ? በዚህ ዓለም ለመኖርና አሻራችሁን ለመተው ትፈልጋላችሁ? ይህንንም ለማሳካት ትንንሽ እርምጃዎችን መውሰድ አለባችሁ። መታወሻ ውርሳችሁ ዛሬ በምትወስዷቸው ትንንሽ እርምጃዎች ይጀመራል። የዚህ ልዩ ዝግጅት አሰናጅ ሜዳ ኮፊ ኤን ኪችን ከንግድ ሥራው ባሻገር

ማህበረሰብ አቀፍ እንቅስቃሴዎች ላይ መሳተፍ እንደሚቀጥል የነገሩን፣ የድርጅቱ አጋር ባለቤት አቶ ዮሐንስ ጌታቸው በበኩላቸው መሰል ዝግጅቶች መለመድ እንዳለባቸው ካላቸው ፋይዳ አንጻር ያብራራሉ። ጥቅሙ ዞሮ ዞሮ ያንተ ነው። ቢልድ ባረገ ቁጥር፣ ኮሚኒቲ ባደገ ቁጥር አሴት የኮሚኒቲው እያደገ በመጣ ቁጥር ያንተም አሴት ያድጋል። አብረ ነው የምታደርገው። ስለዚህ እሱን ነገር በምንድነው የምትሰራው? ሰው ያለህን ነገር የተወሰነውን ሼር እያረግ

ት እያረቅ አብረ ስትሰጥ ካለ ነገር ስታካፍል ነው። አስ ኢትዮጵያ ማለት ልጆች አሉ። ልጆቻችን እነሱን ነው የሚያዩት። ዛሬ የተመረቁትን በብዛት እነሱን የሚመስሉ ሰዎች ተመርቀው ሲያዩ ኦኬ ቻሌንጅ አሉ ትምህርት ቤቶች ውስጥ አቋለ ለሀገር ሰው ስትሆን ከለር ለየት ሲል የሚመጡ ቻሌንጆች አሉ። እነዛን ቻሌንጆች ሁሉ ተቋቁሞ እንዲያልፉ ከነሱ በፊት የሄዱት ሰዎች ያስፈልጋሉ።

አቶ ዮሐንስ በስደት ባቀኑባት ዩናይትድ ስቴትስ ያዩትና የተማሩት የመረዳዳትና የመተጋገዝ መንፈስ በትውልደ ኢትዮጵያውያን ብለውም በትውልድ ሀገራቸው ኢትዮጵያ እንዲሰፍን እንደሚሹም ይገልጻሉ። እኔ እዚህ ሀገር መጥቼ እዚህ መኖር ጀምር የራሴን ስራ መስራት ሲጀምር አርሊንግተን ውስጥ ይህን ቤት ስከፍት ነጮቹ መጥተው አግዘውኛል። ምክንያቱም ቢዝነስ ከፍታለሁ እሰራለሁና ጠቅማለሁ ብለው ስላሰቡ ሰዎች ቀጥላለሁ ብ ኢራን ያደርጋል ስላሉ

እኔን ተቀብለውኝ እዚህ ኖር ያሉ፣ እንደ ሀገሬ ፊት በነጻነት እሰራለሁ እና አይ ውሽ ያ ሜንታሊቲ ሀገራችን ውስጥ ቢኖር ሰው በብሔር በዘር በምናምን ሳይሆን ሰው በሰውነቱ መኖር የሚችልበትን ኤንቫይሮንመንት ቢፈጠር፣ ሰውን እንደ ሰው ብቻ እንዲተያይ ቢደረግ፣ ሃይማኖት፣ ደም፣ ምናምን መቁጠር ትተው ሰው ሰው ነው በሚለው ብቻ መኖር ብንችል። ምክንያቱም ህመማችን እሱ፣ ሁሌ የምናስበው እሱ ነው።

ስለዚህ እንደ ሰው መኖር ብንችል ማንም ሰው ወንድማማች ነው የሚለውን ኮንሰርት ቢስት ጥሩ ነው ብላለች። በዚህ ዝግጅት ላይ ከጠቀስናቸው ግለሰቦች በተጨማሪ በተለያዩ ዘርፎች ውስጥ ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኢትዮጵያውያን ለተመራቂዎች የሚበጁ ሀሳቦችና ገጸ በረከቶችን አቅርበዋል። ያለፈው የትምህርት ዘመን መቋጫ፣ የመጪው የህይወት ዘመን መጀመሪያ የሆነው ይህ ልዩ ቀን በአብሮነትና በፌሽታም ተደምድሟል።

በአሜሪካ ድምፅ ሀብታሙ ስዩም አርሊንግተን ቨርጂኒያ። አድማጮቻችንና ተመልካቾቻችን እንግዲህ ለምሽቱ የያዝናቸው ዝግጅቶች እየተጠናቀቁ ነው። ከዚያ በፊት ግን አንድ አጭር መልእክት እንመልከት። በለውጥ ጊዜ አለም መረጋጋት ሲያጣ

የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።

የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

ከአሜሪካ ድምፅ ጋር ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነበርኩ። በቅንብሩ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን መልካም የሳምንት ማገባደጅ የሆነላችሁ መልካም

Bi